ጋዜጠኛ ተመስገን ደሳለኝ ባዘጋጀው የእንኳን ደህና መጣችሁ የራት ግብዣ ከተሳተፉት 11ዱ በተነጻጻሪ በተሻለ የጎተራ ፖሊስ ጣቢያ ትንሽዬ አዳራሽ ታስረው የነበሩ ሲሆን በአሁኑ ሰዓት ግን መጀመሪያ ወደ ነበሩበት ክፍል ማለትም፣ በጠባብ ክፍል በርካታ እስረኞች ባሉበት በመሆኑ መቸገራቸውን ቤተሰቦቻቸውና ጓደኞቻቸው ለዶይቼ ቬለ ተናግሯል። ከእነዚሁ መካከል የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ እንዲህ ብሎናል። ያው አሁን ያሉበት ሁኔታ እንግዲህ ከነበሩበት አዳራሽ ወጥተው በጣም ብዙ ሰው ወደ ታሰረበት ለሰው አይደለም ለተሳማሚ ቦታ ውስጥ ነው ያሉት። በዚህም የሽንት ቤቱም ሽታም አለው፣ ቤቱም ራሱ ይሞቃል፣ ዘይም በጣም ብዙ ሰው ነው ያለው። ለመተኛት አይደለም ዘረባቸው ለማሳረፍ የሚሆን ቦታ የላቸው። እንግዲህ በዚህ ሁኔታ ውስጥ ነው ያሉት። ጋዜጠኛ ተመስገን ደሳለኝ ስላጋጠመው የጤና እክልና ይህ ዜና እስከተጠናቀረበት ጊዜ ድረስ የነበረው ሁኔታ በተመለከተም ታሪኩ እንዲህ አውግቶናል። ትላንትም ከትናንት ወዲያም ታሞ ነበር ተመስገን። ወገቡ ነገር በሆኑ ስለሚያመው በጣም እየተቸገረ በማሳገሻ ነበር የቆየው። ትናንት በጣም ባሰበት። አሁን ዛሬ ጠዋት አኬን ቤት ሄዶ ነበረ የጤና ጣቢያ ጤና ጣቢያ አይቶት እኔ አልችልም ይህን ጉዳይ ብሎ አሁን ሪፈር ተደርጎ አሁን ያለው ዘውዲቱ ሆስፒታል ያለ ነው። ሪፈር ሁለት እዛ ነው ያለ ነው። እንግዲህ የህክምና ወንጀት የጠበቅን ነው። ጠበቃ ማህ መኮንን ታሳሪዎቹ ወደ ጎተራ ፖሊስ ጣቢያ ከመዛወራቸው በፊት ጎብኝተዋቸው እንደነበረ ይናገራሉ። በወቅቱ እነሱንና የመምሪያው አዛዥ አነጋግረውን የነበሩ መሆናቸውን የጠቀሱት አቶ ማህ መኮንን ተከታዩን ብለውናል። መንግስት ከያዘው አቋምና ሁላችንም በጸጋ ከተቀበልነው ፖለቲካ ምህዳሩን ለማስፋት አገራዊ መግባባት ለመፍጠር ወስዳለው ብሎ ቃል የገባበትን እርምጃና ሲወስድም ያይባየ ነው። በጣም ብዙዎቻችን የተበራታታንበት የተደሰትንበት ሁኔታ ነበር። ያንን የመቀልበስ ውጤት ይኖረዋል ብዬ ነው የማስበው። ምናልባት ከህግ አንጻርም እንግዲህ የአስቸኳይ ጊዜ አዋጁ መመሪያውም የሚከለክለው ፈቃድ እንዲጠየቅም የሚያዘው በአደባባይ የሚደረጉ ስብሰባዎችን፣ ሰልፎችን ነው። ይሄ አሁን እሁድ ዕለት የተደረገው የአደባባይ ሰልፍ ነው አይደለም፣ እንግዲህ ምናልባት ሶስተኛ አካል ወይም ዳኛ የሚለየው ነው የሚሆነው። በእኔም በግሌ ግን በማናቸውም መመዘኛ የአደባባይ ሰልፍ ወይም ስብሰባ ሊባል የሚችል አይደለም። በመሰረቱ በእለቱ የተገኙት በቦታው ላይ የተገኙት ሰዎች ማንነትንም ስናይ በአንድ ጉዳይ ላይ ስብሰባ ሊያደርጉም የሚችሉ አይደሉም። በተለያዩ ያገናኛቸው የጋራ የሚያደርጋቸው ታስረው በመንግስት ውሳኔ የተፈቱ መሆኑ ነው እንጂ ከመጡበት ፖለቲካ ፓርቲም ይሁን ከስራቸው ወደ ስርም ሲገቡ ከነበራቸው ተሳትፎ አንጻር በጣም ዝብርቅርቅ ያለና የተለያየ የነበረ ነው እና ለአንድ ዓላማ የሚሰበሰባሉ ተብሎ የሚገመት ነው ብዬ በግሌ አላምንም። አይንክ ይሄ ይህንን ኮማንድ ፖስቱም ለማየት የሚቸግረው ነው ብዬ አላስብም። ከዚህ አንጻር በቅርቡ አዎንታዊ ውሳኔ ሰጣል ብዬ ጠብቃለሁ። ይህ ዜና እስከተጠናቀረበት ጊዜ ድረስ ጋዜጠኛ ተመስገን ደሳለኝ በዘውዲቱ ሆስፒታል በሕክምና ሲረዳ እንደነበረ ለማወቅ ተችሏል። ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም